ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ መስከረም 22 2012 ዓ ም ዝግጅታችን ጀመረ። ኢትዮጵያ 26 ሚሊዮን ተማሪዎቿን እንደገና ወደ ትምህርት ቤት ለመመለስ እየተዘጋጀች ነው። ትምህርት ቤትን ለመክፈት ምን አይነት ዝግጅቶች አሉ? በእያንዳንዱ ክልል፣ በእያንዳንዱ ዞን፣ በእያንዳንዱ ወረዳ ትምህርት ቤትን ልንከፍት የሚያስችሉትን ሁኔታዎች እንገመግማለን። በጤና ሚኒስቴር፣ በደብሉ ኤች ኦ የተቀመጡትን ስታንዳርዶች በማሟላት ትምህርትን መቼ መክፈት እንችላለን የሚል ነው የመጀመሪያ ውሳኔ። የትምህርት ሚኒስቴር ሚኒስትር ዶክተር ጌታሁን መኩሪያ ናቸው። ሙሉ ዘገባውን በአብይ ርዕስ እናስደምጣችኋለን። የፌዴራሉ ከፍተኛ ፍርድ ቤት የህገ መንግስትና የሽብር ወንጀሎች አንደኛ ተረኛ ወንጀል ችሎት በእነ አቶ እስክንድር ነጋ ጉዳይ በቀረበለት የዋስትና ጥያቄ ለመበየን አቃቢ ህግ ክሱን እንዲያሻሽል አዘዘ። አቶ ልደቷ እያሌው በ100 ሺህ ብር ዋስትና ተፈተው ክሳቸውን በውጭ ሆነው እንዲከታተሉ ፍርድ ቤት ትዕዛዝ ሰጠ። ለምሽቱ ከያዝናቸው ዘገባዎች የተወሰኑት ናቸው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውዝ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክብሯን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሡ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤናስለኝ። እንደምናመሻቸው አድማጮች ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። የኢትዮጵያ የህዝብ ተወካዮች ምክር ቤት ስድስተኛው ሀገራዊ ምርጫ በዚህ በተያያዘው ዓመት እንዲካሄድ እና የኮቪድ-19 ወረርሽኝን መከላከልን መሰረት ባደረገ መንገድ የምርጫ ዘመቻ ዝግጅት እንዲጀመር ውሳኔ ማሳለፉ ተገለጸ። የህዝብ ተወካዮች ምክር ቤት አምስተኛ የስራ ዘመን አራተኛ አስቸኳይ ስብሰባውን ዛሬ በጠቅላይ ሚኒስትር ጽህፈት ቤት ማካሄዱን መንግስታዊ የዜና ማሰራጫዎች ዘግበዋል። በአስቸኳይ ስብሰባው የሴቶች የወጣቶችና የማህበራዊ ጉዳዮች ቋሚ ኮሚቴ እንዲሁም የህግ የፍትህና የዲሞክራሲ ጉዳዮች ቋሚ ኮሚቴ የጤና ሚኒስቴር ሀገራዊ የኮቪድ-19 ምላሽ እርምጃዎችን አስመልክቶ ያቀረበውን ሪፖርት እና ምክረ ሀሳብ ተመልክተው ባብላጫ ድምጽ በአንድ ተቃውሞ በስምንት ተአቅቦ አጽድቋል። የወረርሽኙን መከላከል መሰረት አድርጎ ክልከላ የተጣለባቸው እንቅስቃሴዎች እንዲከፈቱ፣ ትምህርት ቤቶችም እንዲጀመሩ መወሰኑን ዜናው ጨምሮ ገልጿል። የሚመለከታቸው አካላት ማስፈጸሚያ መመሪያና አሰራርም በመዘርጋት ጥብቅ ክትትልና ቁጥጥር እንዲደረግ ውሳኔ ተሰጥቷል። በዚህ ውሳኔ ሀገራዊ ምርጫው መቼ እንደሚከናወን ግን የተካተተበት የጊዜ ሰሌዳ የለም። የፌዴራሉ ከፍተኛ ፍርድ ቤት የህገ መንግስትና የሽብር ወንጀሎች አንደኛ ተረኛ ወንጀል ችሎት በነ አቶ እስክንድር ነጋ ጉዳይ በቀረበለት የዋስትና ጥያቄ ላይ ለመበየን አቃቤ ህግ ክሱን እንዲያሻሽል አዘዘ። ለተከሳሾች አቤቱታ የተለያዩ ትዕዛዞችን ሰጥቷል። በቀረበው የዋስትና ጥያቄም ለመበየን ተለዋጅ ቀጠሮ ቆርጧል። ችሎቱን የተከታተለው መለስካቸው አምሃ ከአዲስ አበባ ዝርዝሩን ይዘዋል። ከሳሽ የፌዴራል ጠቅላይ አቃቢ ህግና ተከሳሽ እና አቶ እስክንድር ነጋ በዋስትና ጥያቄ ላይ ባቀረቡት ክርክር ብይን ለመስጠት ዛሬ ፍርድ ቤቱ አቃቢ ህግ ክሱን እንዲያሻሽል አዟል። ባለፈው ሳምንት መስከረም 7 ቀን 2013 ዓ ም በኋላው ችሎት ይኸው ፍርድ ቤት የሁለቱን ወገን ክርክር አዳምጦ ለዛሬ ብይን ለመስጠት ቀጥሮ የነበረ ቢሆንም የአቃቢ ህግ ክስ ይህን ለማድረግ እንዳላስቻለው ጠቁሟል። ፍርድ ቤቱ የአቃቢ ህግን ማመልከቻ በመጥቀስ ብሔርንና ሃይማኖትን መሠረት ያደረገ በአዲስ አበባ ከተማ በተለያዩ አካባቢዎች ህዝብን እርስ በርስ የማጋጨት ወንጀል እንደተፈጸመ ይናገራል። ይሁንና ወንጀሉ የተፈጸመባቸው ስፍራዎች ተለይተው አልተጠቀሱም ብለዋል። ፍርድ ቤቱ አክሎም ወንጀሎቹ የተፈጸሙት ሰኔ 23ና 24 ቀን እንደሆነ በክስ ማመልከቻው የተመለከተ ቢሆንም የተፈጸሙት ወንጀሎች በእነዚህ ቀናት በሰዓትና በስፍራ ተለይተው የእያንዳንዱ ተከሳሽም ድርጊት ከስፍራና ከጊዜ ጋር ተገናዝቦ እንዲቀርቡ ፍርድ ቤቱ ለአቃቤ ሕግ ትእዛዝ ሰጥቷል። ከዚህ በመቀጠልም ተከሳሾቹ አሉን ያሏቸውን ችግሮች በመዘርዘር ለፍርድ ቤቱ አቤቱታ አቅርበዋል። ፍርድ ቤቱ በበኩሉ በችሎት ላይ የሚቀርቡ አቤቱታዎች ጊዜ የማይሰጡና በአስቸኳይ መፍትሄ የሚሹ የጤናና የመሳሰሉ ችግሮችን የተመለከቱ መሆን እንዳለባቸው አስገንዝበዋል። ከዚህ ውጭ ያሉ አቤቱታዎች ግን በጽሁፍ በጽህፈት ቤት በኩል እንዲቀርቡ አዘዋል። በዚህም መሰረት ወይዘሮ ቀለብ ስዩም ሕፃን ልጃቸውን እንዲያጠቡ እንዲፈቀድላቸው፣ አለብኝ ላሉት የጤና ችግርም ተገቢ መፍትሄ እንዲሰጣቸው ፍርድ ቤቱ ትእዛዝ እንደሚጽፍላቸው ተናግሯል። አቶ እስክንድር ነጋም ከባለቤታቸውና ከልጃቸው ጋር በስልክ ለመገናኘት ያቀረቡትን ጥያቄ እንዲሁም ሌሎችም ተከሳሾች ዘመድ ወዳጆቻቸው በማረሚያ ቤት ተገኝተው ኮቪድ-19 የሚጠይቀውን ጥንቃቄ በሚያሟላ መልኩ እንዲጎበኟቸው እንዲደረግ ፍርድ ቤቱ ትእዛዝ ሰጥቷል። በመጨረሻም ፍርድ ቤቱ አቃቤ ሕግ እስከ አንድ ሳምንት ባለው ጊዜ ውስጥ ክሱን በታዘዘው መልክ አሻሽሎ እንዲያቀርብ በማሳሰብ ብይን ለመስጠት ለመስከረም 19 ቀን 2013 ዓ ም ተለዋጅ ቀጠሮ ቆርጧል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። 193ቱ የተባበሩት መንግስታት ድርጅት አባል ሀገሮች በድርጅቱ የሰባ አምስት ዓመታት ዕድሜ ዘመን ለመጀመሪያ ጊዜ ጠቅላላ ጉባኤ መክፈቻ ንግግራቸውን ባለቀፉ የኮቪድ-19 ወረርሽኝ ምክንያት በአካል ሳይሆን በቪዲዮ ተቀርጸው ንግግራቸውን እያሰሙ ናቸው። የአስተናጋጇ ሀገር የዩናይትድ ስቴትስ ፕሬዝደንት ከዋይት ሀውስ ባስተላለፉት ንግግር ቻይና በኮሮና ቫይረስ አያያዟ የመንግስታቱ ድርጅት በተጠያቂነት እንዲይዛት አሳስበዋል። በግዙፉ የመንግስታቱ ድርጅት ጠቅላላ ጉባኤ በአካል ተቀምጠው ንግግሩን የሚከታተሉት በጭንብል የተሸፈኑ ከእያንዳንዱ አባል ሀገር አንድ ተወካይ እንዲሁም የአውሮፓ ህብረት የቫቲካንና የድርጅቱ ታዛቢ አባል የሆነችው የፍልስጤም ተወካዮች ናቸው። በአዳራሹ መቀመጫዎች መካከል ባሉት መተላለፊያዎች የእጅ ማጽጃ ፈሳሾች ለመልክተኞቹ ተቀምጠውላቸዋል። አፍና አፍንጫ መሸፈኛ ጭንብሎችን ማጥለቅም አለባቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርስ በ25 ሜትር ባንድ በ1240 ኪሎሄርስ በ31 ሜትር ባንድ በ9485 ኪሎሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 12 2012 ዓ ም ምሽት ፕሮግራም ነው። አንደኛ ኮቪድ አስራ ዘጠኝ ያለበት ወቅት ነው። ይህ ኮቪድ ደግሞ ብዙ ምስቅልቅል ፈጥሯል። ለኢትዮጵያ ብቻም ሳይሆን በዓለም አቀፍ ደረጃ ቢያንስ ቢያንስ ኢንፍሌሽንን ላይ ርብርብ ያስፈልጋል። ባለፉት ሁለት ዓመታት ኢንፍሌሽንን ወደ ሲንግል ዲጂት እናወርዳለን የሚል ነው። ይሄ አልተሳካም። የዋጋ ግሽበት አንዱ መንስኤ ብቸኛው አይደለም እንዳሉትም ከፍተኛ የሆነ ገንዘብ ኢኮኖሚ ውስጥ ይረጭ ስለነበረ ነው ማለት፣ ሌላ ነጋገር ብር ይታተም ስለነበረ ነው ማለት ነው። ይህንን ለማስተካከል አንዱ የሰራው ትልቁ ስራ በተቻለ መጠን ከዚህ ውስጥ እንደሚደረገው የገንዘብ ሚኒስቴር ከብሔራዊ ባንክ ብቻ እየተበደረ ወይም ደግሞ ከአንዳንድ ተቋማት እንደ ጨረታ ዋስትና ያሉ ተቋማት በአነስተኛ ወለድ በአንድ ፐርሰንት በሁለት ፐርሰንት ሁለት ገንዘብ እየወሰደ ያንን ገንዘብ መልሶ ኢኮኖሚ ውስጥ የሚያሰራጨው እንዳሆን የግንዛቤ ሰነዱን የኢኮኖሚስት ባለሙያዎች ማህበር ፕሬዚዳንት ዶክተር ታደለ ፈረደን፣ ማክሮ ኢኮኖሚስቱን ዶክተር እዮብ ተስፋዬንና የገንዘብ ሚኒስትር ዴታውን ዶክተር እዮብ ተካልኝን ነው የሰማችኋቸው። ውይይት ይዘናል፣ በሁለተኛው አጋማሽ እናስደምጣቸዋለን። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦ አማሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታ ጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻከራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ኢትዮጵያ 26 ሚሊዮን ተማሪዎቿን እንደገና ወደ ትምህርት ቤት ለመመለስ እየተዘጋጀች ነው። የኢትዮጵያ ትምህርት ሚኒስቴር አመራሮች እና የክልሎች ትምህርት ቢሮ ኃላፊዎች ዛሬ የጀመሩት ውይይትም ካለፈው መጋቢት ወር ጀምሮ በኮሮና ቫይረስ ምክንያት ተዘግተው የቆዩ ትምህርት ቤቶች በሚከፈቱበት ሁኔታ ላይ ያተኮረ ነው። በውይይቱ ማብቂያ ላይ የ2013 መደበኛ ትምህርት መቼ እንደሚጀመር እና ሌሎችም የትምህርት ወሳኝ ጉዳዮች ላይ ውሳኔዎች እንደሚተላለፉ ይጠበቃል። ፀሐይ ዳምጠው ተጨማሪ አላት። ዛሬ በአዲስ አበባ የተጀመረው የኢትዮጵያ ትምህርት ሚኒስቴር አመራሮችና የክልል ትምህርት ቢሮ ኃላፊዎች ውይይት ትምህርት ቤቶች በድጋሚ የሚከፈቱበት ሂደት አካል ነው። በውይይቱ ከሚዳሰሱ ጉዳዮች መካከል መደበኛ ትምህርት የሚጀመርበት ቀን፣ የስምንተኛና አስራ ሁለተኛ ክፍል ክልላዊና ሀገር አቀፍ ፈተና የሚሰጥበት ቀን፣ እንዲሁም በግል ትምህርት ቤቶች ላይ እየቀረቡ ያሉት ቅሬታዎች ይገኙበታል። የተጠቀሱትን ጉዳዮች በተመለከተ ውሳኔዎች እንደምተላለፉ የትምህርት ሚኒስትሩ ዶክተር ጌታሁን መኩሪያ ገልጸዋል። እነዚህ አስራ አምስት ትልቅ ውሳኔዎች፣ የመጀመሪያው ትምህርት ቤትን ለመክፈት ምን አይነት ዝግጅቶች አሉ? በእያንዳንዱ ክልል በእያንዳንዱ ዞን በእያንዳንዱ ወረዳ ትምህርት ቤት ልንከፍት የሚያስችሉትን ሁኔታዎች እንገመግማለን። በጤና ሚኒስቴር በደብልዩ ኤች ኦ የተቀመጡትን ስታንዳርዶች በማሟላት ትምህርትን መቼ መክፈት እንችላለን የሚል ነው የመጀመሪያ ውሳኔ። ሁለተኛው ትምህርት ቤት ከከፈትን እምዴት ቀጥሎ የሚመጣ ውሳኔ የስምንተኛ ክፍል ፈተና መቼ ይሆናል፣ የአስራተኛ ክፍል መቼ ይሆናል፣ ሁለተኛው ውሳኔያችን ይሆናል። ሌላ ሶስተኛው የግል ትምህርት ቤቶችን በተመለ ለመለከተ የምናስተላልፈው ውሳኔ ነው። የግል ትምህርት ቤቶችን ለየት የሚያደርገው ከክፍያ ስርዓት ጋር ወላጆች በብዙ እየተሸገሩበት ያሉ እኛም ዘንድ የተለያዩ ኬዞች ስላሉ ከክፍያ ስርዓት ጋር ከዚህ በፊት ደጋግመን ያነሳናቸው አሁን ግን የመጨረሻ ውሳኔ የምናስተላልፍበትና የግል ትምህርት ቤቶች ከክፍያ ጋር የሚያደርጉትን ሁኔታ አቅጣጫ የምናስቀምጥ ይሆናል። ከዚህ በተጨማሪም አዲሱ የትምህርት ስርዓት ዝግጅት አካሄድና ሁኔታ በውይይቱ ላይ የሚገመገም ሲሆን ውሳኔ ይሰጥበታል ተብሎ ይጠበቃል። የጎልማሶች ትምህርት አሰጣጥና አፈጻጸምም በውይይቱ ውሳኔ ከሚያገኙት ጉዳዮች መካከል መሆኑን ሚኒስትሩ አብራርቷል። የጉልማሶችንም ትምህርት ላይ ከፍተኛ ሪፎርም አምጥተናል። ስለዚህ ትምህርት ለገበሬው ምንድን ነው? ለአርሶ አደሩ ምንድን ነው? ለአርብቶ አደሩ ምንድን ነው? ለቤት ሰራተኛ፣ ለቤት እና ቤት ትምህርት ምንድን ነው የሚል አዲስ የትምህርት ስርዓቱን አቅጣጫ የሚያስቀይር አሁን ካለን የፎርማል ኤዱኬሽን በተለይ ከሙያ ጋር በተገናኘ ቅዶችን ሪፎርም አድርገናል። ይሄ በጥናቱ ይካል። ስለዚህ ይህንን የጉልማሳ ትምህርት በአዲስ ቅኝት ኢትዮጵያ ውስጥ የሊትሬሲ ሬታችንን ከማሳደግ አኳያ ግዙፍ የሆነውን የአርሶ አደርና የአርብቶ አደር ኮሚኒቲያችንን ከመድረስ አ ኩባያ ለአርብቶ አደር ትምህርት የሚጠቅሙ የእንስሳት ሀብቱን የተሻለ ማድረግ ነው። ትምህርት ለገበሬው ሊያስተዳደሩ የሚጠቅሙ የተሻለ ገበሬ ሞር ፕሮዳክቲቭ የሆነ ገበሬ እንዲሆን ማድረግ ነው። ስለዚህ ትምህርት በዚህ መንገድ ተቃኝቶ አዲስ ጥናት የሚቀርብበት ይሆናል። ለ2013 ትምህርት ዘመን ክልሎችና ከተሞችም እንደየነባራዊ ሁኔታቸው ዝግጅት እያደረጉ መሆናቸውን የአሜሪካ ድምጽ ያነጋገራቸው ኃላፊዎች ገልጿል። አቶ ዘላለም ሙላቱ የአዲስ አበባ ትምህርት ቢሮ ኃላፊ ናቸው። እየተደረጉ ያሉትን ዝግጅቶች አብራርቷል። ከፍተኛ የሆነ የኮቪድ ስርጭትና ሞት እየተመዘገበ ያለው አዲስ አበባ ላይ ነው። አዲስ አበባ ላይ ያለ ነባራዊ ሁኔታ እንግዲህ ይህንን ነገር ለመታደግ ተብሎ ትምህርት ቤቶች ለዚህ ቀውስ ጊዜ አስተዳደር ውለዋል። ይህን ቀውስ ጊዜ አስተዳደር ለማየት ትምህርት ቤቶች ለኳራንታይን፣ ለፖሊስ፣ ለሌሎች አካላቶች መጠቀሚያ ነበሩ። ይህንን መዝን የማስለቀቅ ዲስንፌክት የማድረግ ለመማር ማስተማር ሂደቱ ምቹ እንዲሆኑ የማድረግ ስራዎችን እየሰራን ያለ ነው። እንደ ሌሎች ክልል የሚታይበት ሁኔታ አለ ብለን አናስብም። በተለየ መልኩ የተለየ ጥንቃቄ፣ የተለየ ግብአት፣ የተለየ ጊዜ ይፈልጋል የአዲስ አበባ ሁኔታ። ይህን ለማድረግ እንግዲህ ተማሪ ወላጅ ተማሪዎችን ላኩ ብለ ስናነሳ ተማሪዎችን ወደ ትምህርት ቤት የሚልክ ቤተሰብ ምን አይነት መተማመን ይኖረዋል፣ የሚለውን ነገር ትምህርት ቤቱና ወላጅ ማዕከል መተማመን ሊኖር ይገባል። ተማሪዎችንም ቤተሰብንም ለአደጋ በማይገልጽ እና ኤክስፖስ በማያደረግበት መልኩ ቅድመ ዝግጅቶችን እያጠናቀቅን ነው። ይህንን ደግሞ በትክክል መቶ ፐርሰንት እርግጠኛ ማድረግ የሚችልበት ጊዜ የተወሰነ ቀናትና ጊዜያት ይፈልጋሉ። እሱን በዚህ የኛን የከተማ አስተዳደሩ ነባራዊ ሁኔታ በመገናዘብ መልኩ ፎርዋርድ እናደርጋለን። የኦሮሚያ ክልል ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ በሀገር ደረጃ ከሚገኙ 26 ሚሊዮን ተማሪዎች ውስጥ ከ10 ሚሊዮን በላይ ተማሪዎች በክልሉ የሚገኙ በመሆናቸው አስፈላጊውን ቅድመ ዝግጅት እያደረግን ነው ሲሉ ገልጿል። ተጨማሪ ክፍሎችን የመገንባት እርምጃዎችን ወስድናል። 3200 በላይ ተጨማሪ ክፍሎችን ገንብተናል። ተጨማሪ ክፍሎች ብቻ ሳይሆኑ ውሃ መግባት የሚችልባቸውን ቦታዎች ውሃ የማስገባት ማብራት፣ የማስገባት ሽንት ቤት የመገንባት ተጨማሪ እነዚህ ነገሮች አድርገናል። ራሱ የማሰባሰብ ስራ ሰርተናል። አንድ ሚሊዮን መጽሐፍ ተሰባስባለን ብለን ወደ አንድ ነጥብ ሶስት የሚሆን ሚሊዮን መጽሐፍ ሰብስበናል። እንግዲህ እነዚህን ክፍሎች ደግሞ ስንገነባ ተጨማሪ አስተማሪዎች ያስፈልጋሉ። እኛ እንደለያ ነው ወደ 24240 አስተማሪዎች ተጨማሪ በአንደኛ ደረጃ ያስፈልጋሉ። እነዚህ ግን የሶስተኛ ዓመት ኮሌጅ ተማሪዎች አሉ፣ ወደ 25300 ተማሪዎች አሉ። ሰው በቂ አስተማሪ ይኖረናል ብለን እናስባለን። እነሱን ጥሪ አድርገናል። ኮሌጆች አሁን ቱሪ ሰጥቶ ወደ ፈተና ይገባሉ። ከዛ ወደ ሲገቡ የአስተማሪ ላይ ችግር ይጣለላል። ምዝገባ ጀምረናል። 11.2 ሚሊዮን ልጆችን ለማስተማር ነው ያሰብ ነው። ከዛ ውስጥ እስከ ትላንት 3.4 ሚሊዮን ልጅ መዝግበናል። በትምህርት ሚኒስቴር እየተካሄደ ባለው ውይይት ላይ የምተላለፈው ውሳኔም በነገ ዕለት ለሕዝብ ይፋ እንደሚደረግ ሚኒስቴሩ ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። አሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን ዐብይ ርዕስ ዘገባ ነበር። ፀሐይ ዳምጠው ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ብሔራዊ ምክር ቤት አባል አቶ ልደቱ አያሌው አንድ መቶ ሺህ ብር ዋስትና አስይዘው ከእስር እንዲፈቱና ጉዳያቸውን በውጭ ሆነው እንዲከታተሉ ፍርድ ቤት ትእዛዝ ሰጠ። የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት የወንጀል ምድብ ዛሬ ባስቻለው ችሎት አቶ ልደቱ አያሌው ለቀረበባቸው ሕገወጥ የጦር መሳሪያ ዝውውር ክስ የሚያቀርቡትን የመጀመሪያ ደረጃ መቃወሚያ ለመስማት ለመስከረም 20 2013 ዓ.ም ተለዋጭ ቀጠሮ ሰጥቷል። ሙክታር ጀማል ቀሪውን ያስደምጠናል። ሕገወጥ የጦር መሳሪያ ዝውውር መቆጣጠሪያ አዋጅ ቁጥር 1176 ህዝባር 2012 አንቀጽ 22 እዝባር ሶስትን ተላልፈዋል ተብለው በምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ወንጀል ምድብ ችሎት በአዳማ የቀረቡት አቶ ወልደቱ አያሌው ካለባቸው የጤና እክል እና ከእስር ቤት ውጭ የሆነው ቢከራከሩ ችግር እንደሌለው መታመኑን ከፍተኛ ፍርድ ቤቱ ገልጿል። በአቶ ወልደቱ ላይ የቀረበውን ክስ ተከትሎ በባለፈው የችሎት ክርክር ሁለት የመጀመሪያ ደረጃ መቃወሚያ በክሱ ላይ መቅረቡን የገለጹት የአቶ ልደቱ ጠበቆች በክሱ ላይ የጦር መሳሪያዎች በሚል ብዙ ገላጭ የቀረበው ትክክል አለመሆኑን እና የተገኘባቸው የጦር መሳሪያ አንድ መካሮፍ ሽጉጥ ብቻ መሆኑን እና በሕጉ ላይ እስከ አንድ ዓመት ድረስ ማስመዝገብ አለበት ስለሚል አቶ ልደቱ በወንጀል መጠየቅ የለባቸውም በሚል መቃወሚያ ማቅረባቸውን ገልጸዋል። የከፍተኛ ፍርድ ቤቱ መቃወሚያውን ለማየት ለመስከረም 2213 ቀጠሮ የሰጠ ሲሆን ከአቶ ልደቱ አያሌው ጠበቆች አንዱ የሆኑት ቪዮ ያነጋገራቸው አቶ አብዱል ጀባር ሁሴን የዋስትና መብታቸው መከበር ትልቅ ምርታ መሆኑን ገልጸዋል። እንግዲህ እንደኛ እንደኛ የመጀመሪያ ደረጃ መቃወሚያዎቹም ላይ ዛሬ ትእዛዝ ቢሰጥልን ኖሮ ደስ ይለን ነበር። ያው አክቹዋሊ አሁን እሱም ይደርሳል አሁን ለመስከረም ሀያን የተቀጠረውና የዋስትና መብታቸው መከበሩ በተለይ ካለባቸው የጤና እክል አኳያ በጣም በጣም ደስ የሚል ነገር ነው። በአዳማ የአቶ ልደቱ አያሌውን ችሎት ለመከታተል የተገኙት የኢዴፓ ፕሬዚዳንት አቶ አዳነ ታደሰ ቀድሞውኑም ቢሆን የአቶ ልደቱ እስር አግባብ አለመሆኑን ፓርቲያቸው የሚያምን መሆኑን የገለጹ ሲሆን ውሳኔው አቶ ልደቱ ብቻን ሳይሆን የሐሳብ ነጻነትን የፈታ ነው ብለዋል። በዚህ ረገድ ዛሬ በመፈታቱ ለአጠቃላይ ለትግሉም ሆነ ሐሳብን በነጻነት የመግለጽ መብትን ተፈታበት እለት ነው ብለን ስለምናምን በዚህ ዙሪያ ከጎናችን ለነበሩ ለማመስገን እንፈልጋለን። በተለይ በተለይ ኦሮሚያ ውስጥ እንዴት ጠበቃ ያጣል ብለው ከጎኑ ቆሞ በነጻ ሲከራከሩ ለነበሩት ለጠበቃ አብዱል ጀባር፣ ለጠበቃ መሀመድና ለጠበቃ ገመቹ በፓርቲያችንና በአባሎች ስም ከፍተኛ ምስጋና ማቀረብ ፈልጋለሁ። ከጎናችሁን ለነበራችሁ ሁሉ እንኳን ደስ አላችሁ ማለት ፈልጋለሁ። የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ወንጀል ምድብ ችሎት በአቶ ልደቱ አያሌው ጠበቆች የቀረበውን ሁለት የመጀመሪያ ደረጃ መቃወሚያ ጊዜ ወስዶ ከሕጉ ጋር ማመሳከር ስላለበት ለመስከረም 22013 መቅጠሩን አስታውቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ ኢትዮጵያ። በደቡብ ኦሞ ዞን ኛንጋቶም ወረዳ በቱርካና በኩል ከኬንያ ጋር በሚያዋስናት ድንበር ላይ የጸጥታ ኃይል እንደምታሰፍር የክልሉ ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው ተናገሩ። ይህንን የርዕሰ መስተዳደሩን ንግግር ጠቅሰው ምክንያቱን ለአሜሪካ ድምጽ ያብራሩት የክልሉ የኮሚዩኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን ከኬንያ በቱርካና በኩል ወደ ኢትዮጵያ እየገቡ በደቡብ ኦሞ ዞን የዳሰነች ወረዳ አርብቶ አደሮች ላይ ታጣቂዎች የሚፈጽሙባቸውን ጥቃት ለመከላከል እንደሆነ ተናግረዋል። የሀዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ያስደምጠናል። የኦሞ ወንዝ መጥለቅለቁን ተከትሎ በተፈጠረው የጎርፍ አደጋ በደቡብ ኦሞ ዞን ዳሰነች ወረዳ በሀያ ደሴቶች ላይ ይኖሩ የነበሩ 62790 አርብቶ አደሮች ተፈናቅሏል። የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው አርብቶ አደሮቹ የደረሰባቸውን የጉዳት መጠንና ያሉበትን ሁኔታ ቦታቸው ድረስ በመሄድ መመልከታቸውና የተፈናቀሉ ዜጎችን ተወካዮች ማወያየታቸውንም ወይዘሮ ሰናይ ሰለሞን ተናግረዋል። የተነሱ ሀሳቦች በዋናነት ድጋፍን በሚመለከት ያው የክልሉ መንግስት ከዚህም ቀደም በክልሉ አደጋ ስጋት ኮሚሽን በኩል የተለያዩ ምግብና ምግብነት ነት የሆኑ ድጋፎችን እየላከ ነው የሚገኘው። የርዕሰ መስተዳደሩ ጉብኝት ግን በተጨባጭ አብሮነትን ለመግለጽ እና ያሉ ችግሮችን በተጨባጭ ዓይን ለማየት ን ህብረተሰቡን ቀረብ ብሎ ለማወያየት የነበረው ህዝቡን ባገኘ ሰዓት ህዝቡ ያነሷቸው የተለያዩ የልማት ሽዎች አሉ አሁን ባሉበት ሁኔታም በተቻለ መጠን በተሻለ ሁኔታ እንዲቋቋም እና የድጋፍ ከሚደረግበት መንገድ ከድጋፍ እንዲወጡ የሚል ያነሱታል። እሱ ላይ ቀጣይ ክልሉ መንግስት ከ አካባቢው መስተዳደር ጋር በመነጋገር በዛ ላይ እንደሚሰራ ተናግረዋል። ከዛ ውጭ የተነሳው ደግሞ የከብቶች መኖን በሚመለከት ነው። አሁን የአርብቶ አደሩ በርካታ ከብቶችን ያረባል። እነሱ ሲፈናቀሉ አብሯቸው የተፈናቀለ ከብት አለ። እነ የእንስሳቶች አላገኝ መኖ ተመጣጣኝ መኖ ነው ብቻም ሳይሆን ተገቢውን መኖ ይብን ነብስ ለማቆየት አላገኙም የሚል የተነሳው ጥያቄ እሱንም የክልሉ መንግስት ወደ አስር ሚሊዮን ብር ድጋፍ አድርጎ አስፈላጊው የሕጋዊ ጨረታ ሂደቱ ተካሂዶ የመኖ አቅራቢ ድርጅት ያንን ጨረታ አሸንፎ መኖ እያቀረበ እንዳለ ርዕሰ መስተዳድሩ የገለጹበት ሁኔታ አለ። በአካልም ሄዶ መኖውን የጎበኙበትን ሁኔታ አለ። በውይይቱ ወቅትም ከኬንያ በኩል ጥቃት የደረሰባቸው መሆኑን ገልጸውላቸው የክልሉ ምክትል ርዕሰ መስተዳድር ቱሪስቱ ድንበር ጥሰው ከኬንያ በቱርካና በኩል ወደ ኢትዮጵያ እየገቡ በአርብቶ አደሮች ላይ ታጣቂዎች የሚፈጽሙትን ጥቃት ለመከላከል መንግሥት የጸጥታ ኃይሎችን በቦታው እንደሚያሰፍር መግለጻቸውን ተናግሯል። በኬንያ ከቱርካና ጋር ተያይዞ በዛ በኩል የሚደርሱ የተለያዩ ጥቃቶች አሉ። የጸጥታ ችግር አለ። በዋናነት የግጦሽ ፍለጋ ወደዛ ከብቶች ሲሄዱ ከብቶችን የመስረቅ፣ የመውሰድ አይነት ሁኔታ አለና እሱ አንድ መላ ይባልልን ወይም ደግሞ የምንከላከልበት ዘዴ ይበጅልን የሚል ነው አርብቶ አደሩ የጠየቀው። ያንንም ጥያቄ ርዕሰ መስተዳደሩ ተቀብሎ ቅርብ ጊዜ ላይ በቅንጅት ሰርተን በኃይሉ እዚህ አካባቢ ላይ የምናፈስበት ሁኔታ ይኖራል የሚል መልስ ሰጥተዋል። ያው በተደጋጋሚ እነሱም የሚያነሱት ከቱርካና በኩል የሚደርሰውን ጥቃት መመከት መቻል አለብን። ያው በሌላ ሳይሆን አርቡ ሀገሩ የራሱን ከብቶች ግጦች ሊያበላ የሚችልበት ቦታ ያለው ቦርደር ላይ ከመሆኑ ጋር ተያይዞ እሱ ተነስቶ በዛ መንገድ ምላሽ ሰጥተዋል። ያው የህዝቡን ደህንነት መጠበቅ አንዱ የክልሉ መንግስት ኃላፊነት ከመሆኑ ጋር ተያይዞ ማለት ነው። በሌላ በኩል ደግሞ በደቡብ ክልል በኮንሶ ዞንና በአለ ልዩ ወረዳ መካከል ተፈጥሮ የነበረው የመሬት ይገባኛል ግጭት ረግቦ አሁን አንጻራዊ ወደ አሉት ሰላማዊ ሁኔታ መመለሱን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይ ሰለሞን ተናግረዋል። ከተወሰኑ ወራቶች በፊት ያንን ግጭት ለመፍታት ወደ ቦታው ተንቀሳቅሰው የአካባቢውን የሀገር ሽማግሌዎች እና ሌሎች ከማህበረሰቡ የተወጣጡ አካላትን ለማወያየት ጥረት ተደርጎ በእርቅ እንዲፈታም የተለያዩ ሽማግሌዎችን ከሁለቱ ወገን የማዋቀር እና ያው የሰላም አስፈላጊነት ላይ የመተማመን ተደርሶ ነው። ተወጣው ያው ከዛ በኋላ እንዳንድ በዛን ጊዜ በወየቱ ወቅትም የሚነሱ የነበሩ ሀሳቦች የተለየ ፍላጎት ያለው አካል እኛ መሀል የተቀላቀላል የሚል አርሶ አደሩ ያነሳ ነበረ። እነኝን አካላት የመለየት እና አሳልፎ ለሕግ የመስጠት ስራ መስራት አለበት ማህበረሰቡ የሚል በክልል መንግስት በኩልም ተቀምጧል። ያንን አጠናክሮ በተለይ የተዋቀረው እርቅ እንዲያደርጉ የተዋቀሩ ሽማግሌዎች አካባቢ ምናልባት ስራውን በእነሱ ደረጃ ለማስሄድም የገጠመ ችግር ሊኖር ብዙ መረጃ ባይኖረኝም እሱ ላይ ተመልሶ ግጭቱ ያገረሸበት ሁኔታ አለ። ግጭቱ ግን ካገረሸ በኋላ የክልሉ መንግስት የአስፈላጊውን የጸጥታ አካል ይሁን ሀይል ጭምር በመጨመር ሊረጋጋ የማድረግ ሁኔታ አለ። ያው የፍላጎት ግጭት ስለሆነ ሁለቱ መካከል ላይ ያለ የወሰን ይገባኛል ፍላጎት ግጭት ስለሆነ ፈቅኖ ለማረጋጋት አስቸጋሪ የሆንበት ሁኔታ አለ። ግን የክልሉ መንግስት በተቻለ መጠን የጸጥታ አካሉን ተጠቅሞ በቅርበት እየሰራ ለመግለጽ ነው። የኮንሶ ዞን እና የዓለ ልዩ ወረዳ አዋሳ ፈረንጅ ቀበሌያት ወደ ግጭት የገቡት ከ2012 ዓ ም አንስቶ ሲሆን ከሁለቱም በኩል የ25 ሰዎችን ህይወት የቀጠፈና ከ20 በላይ ዜጎችን ያፈናቀለ በከባድ የጦር መሳሪያዎች ጭምር የታገዘ መሆኑም ተገልጧል። ግጭቱ አንዴ የረገበ ሌላ ጊዜ ደግሞ የአገረሸ ጉዳት ሲያደርስ የቆየ ሲሆን አሁን ጉዳዩ በባህላዊ የግጭት አፈታት ስርዓት እርቀ ሰላም ለማውረድ ጥረት የተደረገ መሆኑም ተናግሯል። በተመሳሳይ የጸጥታ ችግር የነበረባቸው የክልሉ ምዕራብ አካባቢዎችም በአንጻራዊ ሰላም ውስጥ እንደሚገኙ ለቪኦኤ አስታውቀዋል። ክልሉ ላይ ባለው ደረጃ በእኛ አንድ መረጋጋት ሁኔታ አለ የሚል ነው። መረጋጋት አለ ብለን ስንል ለምሳሌ ምዕራብ አካባቢ አለ የጸጥታ ከፍተኛ የሆነ ችግር ነበረ። እሱን በተቻለ መጠን አካባቢ ለማረጋጋት በርካታ ስራዎች ተሰርተዋል። የጸጥታ አይሉ የአካባቢ ጸጥታ ሀይል ከክልል የሄደ ኢቭን ከመከላከያ ሰራዊትም ጭምር አስገብቶ የአካባቢውን ወጣትና የሀገር ሽማግሌዎች፣ ሃይማኖት አባቶች ይዞ በምክክር የመፍታት አስፈላጊው የህግ እርምጃ ሲያስፈልግ ደግሞ እሱ ላይም የተለያዩ ያው ከዚህ ቀደም እንዳልነው የአመራሮችንም ጭምር እጃቸው የነበረበትን ቁጥጥር ስር በማዋል የተለያዩ እርምጃዎችን በመውሰድ ለማረጋጋት ተሞክሯል። በክልሉ የጸጥታ ችግር እንዲፈጠር ያደረጉ አካላት በህግ እንዲጠየቁ እየተደረገ ነው ብሏል። ኮንሶ እና አሌ ላይም እንደዛው ክብረ መስተዳድሩ ሄዶ በሚያወያይበት ወቅትም ከዛም በፊት ችግር ያለባት የሚያደርጓቸውን ሰዎች በተቻለ መጠን ቁጥጥር ስር ለማዋል ጥረት ተደርጓል። ማለት ከቆንጆም ከአሌ በኩል የችግር ያለባቸውን አመራሮች እና የተወሰኑ የጸጥታ አካላትንም እንደዚሁም ደግሞ ከአርሶአደሩም ቁጥጥር ስር ለማዋል የተሞከረበት ማለት የቁጥጥር ስር ለማዋል የተከደበት ርቀት አለ። ግን ችግሩን በመሰረታዊነት ፈቷል ወይ የሚለው ስቲል ቀሪ ስራዎች አሉ። ከመሰረቱ ችግር የቀረፈ ሰላም ወርዷል ማለት አይቻልም። ግን የነበርንበትንም ደግሞ ማየት ተገቢ ስለሆነ በፊት ከነበረው የጸጥታ ችግር በክልሉ ላይ የአንጻራዊ የሆነ መረጋጋት ና ሰላም መጥቷል ማለት ይቻላል የአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳ ዮናታንን ለዘገባው እናመሰግናለን ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን ተከተሉን። ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢላይም ስርጭቶቻችንን ታገኛላችሁ። ወደ ተከታዩ ዘገባ እንለፍ። የጠቅላይ ፍርድ ቤት ዳኛ የነበሩት ሩት ቤደር ጊኒስበርግ ሕልፈት ስድስት ሳምንት ብቻ በቀረው የአሜሪካ ፕሬዝዳንት ምርጫ ወቅት እሳቸውን ለመተካት የሚደረግ ትልቅ የፖለቲካ ተጋድሎ አስነስቷል። ፕሬዝዳንት ዶናልድ ትራምፕ ክፍት ቦታውን በፍጥነት ለመሙላት የሚያደርጉት ጥረትና የዴሞክራቱ የምርጫ ተፎካካሪያቸው ጆ ባይደን አሸናፊው ፕሬዝዳንት እጩ እንዲያቀርብ የሚያስተላልፉት ጥሪ ከጤና ጉዳዮች አንስቶ እስከ ውርጃ መብት ድረስ ፍርድ ቤቱ በቀጣይ የሚወስንባቸውን ወሳኝ ጉዳዮች ለመራጮች የሚያስታውስ ነው። ዘገባው የብራያን ባህደር ነው። ስመኝሽ የቆየ ታቀርበዋለች። የዲሞክራት ፓርቲ ውጩ ተመራጭ ጆ ባይደን እሁድ ዕለት ከፔንስልቬኒያ ባስተላለፉት መልእክት የነጻነት ተምሳሌት የሆኑትንና አርብ ዕለት ህይወታቸው ያለፈውን ሩት ባደር ጊንስበርግን ለመተካት እጩ ማቅረብ ያለበት በህዳሩ ምርጫ የሚያሸንፈው ፕሬዝዳንት እንዲሆን የአሜሪካው የሴኔት ምክር ቤት ውሳኔ እንዲያሳልፍ ጠይቀዋል። መራጮች ይህንንና ሌሎች ጉዳዮችን በተመለከተ አቋማቸውን ግልጽ ማድረግ አለባቸው። የዚህ ሀገር ስልጣን ያለው በአሜሪካ ህዝቦችና በመራጮች እጅ ነው። ፕሬዚዳንት ዶናልድ ትራምፕ ሰኞ እለት ባደረጉት ንግግር ደግሞ በዚህ ሳምንት ሴት እጩ እንደሚያቀርቡ ተናግረዋል። ይህ ውሳኔያቸው ከከተማ ወጣ ብለው ከሚኖሩ ሴት መራጮችና የጽንስ መቋረጥን የሚቃወሙ ወግ አጥባቂ ደጋፊዎቻቸው ይሁኝታን እንደሚያስገኝላቸው ተጠቁሟል። ህገ መንግስታዊ ግዴታዬን እየተወጣሁ ነው። ይህንን የማድረግ ግዴታ አለብኝ። ጥረታቸው ከተሳካላቸው ፕሬዚዳንት ትራምፕ በመጪው ምርጫ ቢያሸንፉም ባያሸንፉም ስድስት ለሶስት ሆኖ የሚመራው የወግ አጥባቂ ጠቅላይ ፍርድ ቤት ከስልጣን ዘመናቸውም አልፎ የሚኖር ስኬታቸው ይሆናል። በቨርጂኒያ ዩኒቨርሲቲ የሚገኝ ሚለር ተቋም ውስጥ የፕሬዝዳንታዊ ጥናት ዳይሬክተር የሆኑት ባርባራ ፔሪ ሂደቱን ሲገልጹ እንዲህ ይላሉ። they can be impacting the court and american politics and government for decades after a president has appointed them. ቀደም ያለ የጤና ችግር ያለባቸው ሰዎች የሚያገኙትን የሕክምና አገልግሎት ሊሽር ይችላል የሚል ስጋት አላቸው። ለሴቶች የተሰጠውን ጽንስ የማቋረጥ መብትና ለተመሳሳይ ጾታ የተፈቀደውን ጋብቻ አደጋ ላይ ይጥላል፣ ለሰራተኞችና ለአካባቢ የሚደረገውንም ጥበቃ ወደ ኋላ ይጎትተዋል ሲሉም ይገልጻሉ። ፕሬዝዳንት ትራምፕ ለጠቅላይ ፍርድ ቤት ዳኛ እንዲሆኑ የሚያቀርቧቸውን እጩ ከህዳር ምርጫ በፊት እንዲያጸድቅላቸው ሪፐብሊካኖች የሚበዙበትን የሴኔት ምክር ቤት ጠይቀዋል። ነገር ግን የማጽደቁ ሂደት ባይደን አሸንፈውም ቢሆን ከምርጫ በኋላ በሚኖረው የሽግግር ጊዜም ሊሆን ይችላል። ዲሞክራቶች ተተኪ የመሰየሙን ሂደት በምን መልኩ ሊያዘገዩት እንደሚችሉ ግልጽ ነገር የለም። እስካሁን ድረስ ምርጫ በተቃረበበት ወቅት ባዶ ቦታውን ለመሙላት የሚደረገውን ጥረት የተቃወሙ የሪፐብሊካን ፓርቲ ተወካይ ሴኔተሮች የአላስካ ተመራጭ የሆኑት ሊዛ ሞርኮውስኪና የሜይን ተወካይ የሆኑትና በድጋሚ ለመመረጥ የራሳቸው ትንቅንቅ የሚጠብቃቸው ሱዛን ኮሊንስ ብቻ ናቸው። የሴኔቱ ምክር ቤት የትራምፕን ምርጫ እንዲጥለው ግን ቢያንስ አራት ሪፐብሊካኖች ከዲሞክራቶቹ ጎን መቆም አለባቸው። እስካሁን የተሰበሰበው የህዝብ ድምፅ ባይደን እየመሩ እንደሆነ ያመለክታል። በወረርሽኝ መሀል መራጮች ድምጻቸውን ለማን መስጠት እንደሚገባቸው ገና እየወሰኑ ባሉበት ወቅት ግን በድንገት ወደ ጠቅላይ ፍርድ ቤት የዞረው ትኩረት የፕሬዝዳንታዊ ምርጫውንና የተወሰኑ የሴኔት መቀመጫዎችን ለመሙላት የሚደረገውን ፉክክር ምን ያህል እንደሚቀይረው ገና አልታወቀም። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አማሃሪክ እንዲሁም በአሃዱ ራዲዮ 943 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሆኑ። ወደ ተከታዩ ዘገባ እንለፍ። ንግድና ምጣኔ ሀብት። በጠቅላይ ሚኒስትር አብይ አህመድ አስተዳደር የብልጽግና ወይም የለውጥ ጊዜ የተባለ በሚጠራው የሁለት ዓመታት ጊዜ ውስጥ ኢኮኖሚው ያሳየውን ለውጥና አሁን የሚገኝበትን አጠቃላይ ቁመና የምንዳሰስበት ዝግጅት ነው። በለውጥ ሂደቱ የታዩ መሻሻሎችና መሰናክሎች ከሀገር በቀል የኢኮኖሚ ማሻሻያ ትግበራው አንስቶ ግዙፍና ጅምር ፕሮጀክቶችን በማስቀጠል የአገርና የውጭ ንግድን ሚዛን በመጠበቅ የዋጋ ንረትና ግሽበትን በማስተካከል የፋይናንስ ሴክተሩን እንደገና በማቃናትና ከሁሉም በላይ ደግሞ በኮቪድ-19 ወረርሽኝ ወቅት የመጣውን ድር ፈተና በመሻገር ረገድ እየታዩ ያሉ አፈጻጸሞችና ሰሞኑን የተደረገውን የገንዘብ ኖቶች ለውጥም የምናይበት አግባብ ይኖራል በዚህ ውይይት። በውይይቱ የኢትዮጵያ ገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ፣ የኢትዮጵያ ኢኮኖሚስት ባለሙያዎች ማህበር ፕሬዚዳንትና በአዲስ አበባ ዩኒቨርሲቲ የኢኮኖሚስት ምሁር ዶክተር ታደለ ፈረደ እንዲሁም የማክሮ ኢኮኖሚስቱ ባለሙያ ዶክተር ኢዮብ ተስፋዬ ናቸው። እንግዶቹን ያወያየው ደረጀ ደስታ ነው። ውይይቱ ቀጥሎ ይቀርባል። ጤና ስትልን አድማጮቻችን፣ በዚህ ውይይት አብረውን የሚቆዩት ሶስት እንግዶቻችን ሲሆኑ እነሱም የኢትዮጵያ ገንዘብ ሚኒስትር ደኤታ ዶክተር ኢዮብ ተካልኝ፣ የኢትዮጵያ ኢኮኖሚስት ባለሙያዎች ማህበር ፕሬዚደንት እና በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ምሁር ዶክተር ታደለ ፈረደ እና የማክሮ ኢኮኖሚስቱ ባለሙያ ዶክተር ኢዮብ ተስፋዬ ናቸው። ሶስቱንም በአሜሪካ ድምፅ ራዲዮ እና አድማጮቻችን ስም አመሰግናለሁኝ። ለውይይታችን መነሻ የኢትዮጵያን የፊስካል ፖሊሲ እና የፋይናንስ ዘርፍ የተመለከቱ ጉዳዮችን በሚኒስትር ዴኤታነት እየመሩ ወዳሉት ዶክተር ኢዮብ ተካልኝ እንሄዳለን። አሁን በመንግስት እየተከናወነ ባለው የአገር በቀል የኢኮኖሚ ማሻሻያ ፕሮግራም ላይ ጉልህ አስተዋጽኦ ካላቸው ሰዎች መካከል አንዱ እንደመሆነው መጠን የለውጡ አሻራ ወይም መለያ የሆኑ ዋና ዋና የኢኮኖሚ ፍሬዎች ምንድን ናቸው? እነዚህ ፍሬዎች የሚሏቸው ውጤቶች የተገኙት እንዴት ነው? የኢኮኖሚ ማሻሻያ ሪፎርም ተደርጓል? ከተደረገስ በምን በምን ጉዳዮች ነው? ዶክተር ኢዮብ ተካልኝ አመሰግናለሁ። እንግዲህ የሀገር በቀል ኢኮኖሚ ማሻሻያው በአጠቃላይ ምን ምን እይታዎች ያሉት ከሚለው ብንጀምር ጥሩ ነው የሚሆነው። የኢትዮጵያን ኢኮኖሚ ሰፋ አድርገን እንድናየው፣ እንግዲህ ከለውጡ ማግስት በተደረገው ግምገማ ኢኮኖሚው በርካታ ተግዳሮቶች ውስጥ እንደነበር ያየንበት ነው። ይሄ ጥቅል ኢኮኖሚ፣ አንዳንዶቹ አብይ ኢኮኖሚ ይሉታል። የአብይ ኢኮኖሚ ሚዛን መዛባት ትልቁ የኢኮኖሚ ተግዳሮት ነበር። በሌላ በኩል ደግሞ ኢኮኖሚው ሲሪየስ የሆነ አሳታፊነትና የሕግ በቃምነት ችግሮች ነበሩበት። እነዚህን ችግሮች እንዴት እንቅራስ የሚለው ግምገማ የኢኮኖሚውን ችግሮች ብቻ ሳይሆን እድሎችን ማሳየት ስለነበረ በአጠቃላይ በሶስት ዘርፎች የተከፈሉ የማሻሻያ ስራዎች ናቸው ሲሰሩ የነበረው። የአብይ ኢኮኖሚ የማክሮ ኢኮኖሚ ማሻሻያዎች፣ የዘርፍ ማሻሻያዎች እንዲሁም የመዋቅራዊ ችግሮችን የኢኮኖሚ ውስጥ ያሉ መዋቅራዊ ችግሮችን የምንፈታበት ማሻሻያ ነው ሲሰራ የቆየው። የኢኮኖሚ ማሻሻያው በጣም ሜጀር ዲፓርቸሮች አሉት። በእይታ ረገድም በጣም የተለየ አፕሮች ነው የተከተለው። ምናልባት እነዚህ ማንሳቱ ጠቃሚ ስለሚሆን እነዚህ አንስቼ ወደ አንድ ጥያቄ እመጣለሁ። ከዚህ በፊት የተከተልነው ፋይናንሲንግ ሞዴል በጣም ሲሪየስ የሚባል የጥቅል ኢኮኖሚ መዛባት አምጥቶ ነበር በኢኮኖሚያችን ላይ። ስለዚህ ያንን አይቶ አጠቃላይ የፋይናንስ ምንጩን የመቀየር እንዲሁም ደግሞ ኢኮኖሚው በተወሰኑ ዘርፎች ላይ ብቻ የተንጠለጠለ በአንድ ጊዜ ግብርና መር፣ በሌላ ጊዜ ኢንዱስትሪ መር እየተባለ ነገር ግን ኢኮኖሚ ውስጥ ያለውን አቅም በሙሉ ሊያወጣው የሚችል መልኩ ሙሉ የሆነ የኢኮኖሚ እይታ አልነበረውም። በሌላ በኩል ደግሞ በጣም አግላይ የሆኑ የፖሊሲ አስተሳሰቦች ነበሩ። አግላይ ስንል በአንድ በኩል የግሉን ሴክተር ያለውን ሙሉ አቅም በኢኮኖሚ ውስጥ ይዞ እንዳይገባ ያገደ የነበር የነበረው። ዛሬ መድረክ ላይ ያሉ ምሁራንን ጨምሮ ደግሞ ምሁራን በሀገራቸው ሀሳብ ላይ የተለየ ሀሳብ እንዲያመጡ የሚፈቅድ ድባብ አልነበረም። በሌላ በኩል ደግሞ ኢዝኒያ የተንሸዋረረ እይታ አንዱን ዘርፍ ብቻ ባየንበት ሁኔታ ብንመጣ፣ ለምሳሌ ግብርና ባንላርጅ የሰብል ግብርና ላይ ብቻ ነበረ ትኩረት የነበረው ያ ራሱ ደግሞ በአግባቡ እንዲዘምን አልተደረገም ነበር። የፋይናንስ ስርዓታችን በአጠቃላይ የኢኮኖሚ እድገቱን ዘላቂ በሆነ ሁኔታ ፋይናንስ ማድረግ በሚችል መልኩ የተደራጀ አልነበረም እና እነዚህን እንግዲህ በርካታ ነገሮች መስራት ይቻላል። ይሄንን እይታ ሙሉ ሙሉ በቀየረ መልኩ እንግዲህ የኢኮኖሚ ማሻሻያ ሲደረግ የቆየው አሁን ኤርሊ ሳይንስ ይሄ የኢኮኖሚ ማሻሻያ ትልቅ ውጤት እያመጣ እንዳለ ያየንበት ሁኔታ ነው ያለው። እንግዲህ፣ በጥቅሉ ወደ ነገር ሰው መጠየቅህ እዚህ ጋር ላቁምና ስፔሲፊክሊ ምምን ነገር ተገኘ የሚለው ላይ ጥያቄ ካለህ እመለስበታለሁ። ሌሎች ምናልባት በኋላ ላይ አስተያየታቸውን ይሰጡበት ይሆናል። እስቲ አሁን ወደ ዶክተር ታደለ ፈረደ ልሂድና አሁን ዶክተር ታደለ አሁን ዶክተር ኢዮብ ተካልኝ የሰጡትን ማብራሪያ ሰምተዋል። እርስዎ የኢኮኖሚክስ መምህርና ባለሙያ ብቻ ሳይሆኑ የኢኮኖሚስቶች ማህበር ፕሬዚዳንት ነዎት። የኢኮኖሚክስ ማህበሩን ብዙ ጊዜ የምክክር መድረኮችና ውይይቶችን ማዘ ማዘጋጀት ብቻ ሳይሆን የኢኮኖሚ ትንባያዎችንም ያወጣል፣ ገምጋሚ ጽሁፎችንም ያዘጋጃል። እና በእርሶ አመለካከት አሁን ያለውን አጠቃላይ የኢትዮጵያ ኢኮኖሚ ቁመና እንዴት ይገልጹታል? ዶክተር ታደለ አመሰግናለሁ። በመጀመሪያ ይህን አሁን የምሰጠው አስተያየት የግል አስተያየት ነው። አዲስ አበባ ዩኒቨርሲቲ ወይም ደግሞ የኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር የሚወክል አይደለም። በግሌ እንደ ባለሙያ የምሰጠው አስተያየት ነው። አሁን ያለው ኢትዮጵያ ኢኮኖሚ ምን ይመስላል የሚለው በጣም ሰፊ የሆነ ጥያቄ ነው። ይህንን ለማየት ምናልባት ዋና ዋና የኢኮኖሚ አመልካቾችን ማየቱ ጠቃሚ ይመስለኛል። ይህ አንዱ የኢኮኖሚ እድገት የሚባለው ነው። አሁን የኢትዮጵያ ኢኮኖሚ እድገት ምን ላይ ነው ያለው እንዴት ነው ያለው የሚለው ነገር አንዱ ጠቋሚ ነው። ይህ እንግዲህ በተለይ በአሁኑ ወቅት ብዙ ነገሮች አሉ። አንደኛ ኮቪድ አስራ ዘጠኝ ያለበት ወቅት ነው። ይሄ ኮቪድ ደግሞ ብዙ ምስክልቅል ፈጥሯል ለኢትዮጵያ ብቻም ሳይሆን በዓለም አቀፍ ደረጃ እና ይህ ኮቪድ አስራ ዘጠኝ ኢኮኖሚን በከፍተኛ ሁኔታ አቀዛቅሎታል፣ አዳክሞታል። ስለዚህ ይሄ በአንዳንድ የታደረግናቸው ጥናቶች እና ትንበያዎች የኢኮኖሚ እድገቱ በዚህ በኮቪድ ምክንያት ብቻ በዜሮ ነጥብ ስድስት እና በሁለት ነጥብ ስድስት በመቶ መካከል ሊያድግ እንደሚችል ነው ትንበያ ጥናቶችን የሚያመላክቱት። ይሄ እንግዲህ ኮቪድን ማዕከል ያደረገ ትንበያ ነው። ምናልባት አሁን ላይ በሀገራችን በርካታ ከኮቪድ አስራ ዘጠኝ በተጨማሪ ሌሎች ችግሮችን ኢኮኖሚውን እየተፈታተኑት ይገኛሉ። አንደኛው የውስጥ አለመረጋጋት፣ በአንዳንድ ክልሎች እየተፈጠሩ ያሉት ግጭቶች፣ አለመረጋጋት ኢንቨስትመንትን በከፍተኛ ሁኔታ እየጎዳው ይገኛል። ይህም ደግሞ ኢንቨስትመንት የሚገፋ ያሉትንም የሚያቀጭጭ ስለሆነ በከፍተኛ ሁኔታ ለኢኮኖሚው ትልቅ ሳንካ ሆኗል። ሁለተኛው የአንበጣ መንጋ ተያይዞ የመጣው ነው። ከዚህ ከኮቪድ ጋር ተጨምሮ ያለው ነው። ይሄ ያን በጣም ደግሞ በተለይ በግብርናው ላይ ከፍተኛ የሆነ ጉዳት አስከትሏል። ይሄም በአጠቃላይ በኢኮኖሚ ላይ የሚያሳድረው አሉታዊ ተጽዕኖ ከፍተኛ ይሆናል። ሌላኛው አሁንም እያየ ነው ያለ ነው፣ ምናልባት ከዚህ ከክረምቱ ጋር ተያይዞ ጎርፍ እያስከተለ ያለው አደጋ ነው። ይህም በርካታ ኢንቨስትመንት ከጥቅም ውጭ እያደረገ ነው፣ ብዙ አካባቢዎችን እየጎዳ ይገኛል እና ይሄ በአጠቃላይ ኢኮኖሚን የሚጎዱ የኢኮኖሚ ሳንካ ናቸው። ሌላኛው እዚህ ጋር ተያይዞ የሚታየው ሌላኛው አመልካች የዋጋ ንረት ነው። እንደሚታወቀው ይሄ በተለይ አሁን በኢትዮጵያ ላይ ያለው ከፍተኛ የሆነ የሸቀጦች ዋጋ መናር ይታያል። ከሀያ በመቶ በላይ ነው አሁን ያለው። ይሄ ደግሞ በአመዛኙ በአመዛኙ ስንተነት አሁን በአሁን በቅርብ አድረግ ነው ጥናት፣ በተለይም ደግሞ በሁለት ሺ አስራ ሰባት እስከ ሀያ እንደ ፈረንጆች አቆጣጠር፣ ይህ ባሉት ዓመታት ባሉ በአጠቃላይ ይህን የዋጋ ንረት የሚያመጡት ምግብና ምግብ ነክ የሆኑ የዋጋ ጭማሪዎች ናቸው። ይሄ እንግዲህ በከፍተኛ ሁኔታ የሰውን የኑሮ ሁኔታ እየጎዳ ይገኛል ኢንቨስትመንት እንደዛው ልክ ይጎዳል። ይሄ ይህን የዋጋው መንስኤዎቹ በርካታ ናቸው። አንደኛው ከገንዘብ ጋር አስፈላጊ ገንዘብ በኢኮኖሚው ውስጥ መኖሩ ነው። ሁለተኛው ደግሞ በቂ አቅርቦት አለመኖሩ ነው። ሶስተኛው ደግሞ ከተቋማዊ አሰራር ቅንጅት ጉድለት ጋር ተያይዞ የሚመጡ ጉዳዮች ናቸው እና እነዚህን ነገሮች ጥናቱ ይጠቁማል። ሌላኛው ተቋሚ ስራ አጥነት ነው። ይሄ ስራ አጥነት በሀገራችን ከፍተኛ የራስ ምታት ነው ለመንግስት ለሀገሪቱ፣ በተለይም ደግሞ ከፍተኛ ቁጥር ያለው ስራ አጥ ወጣት መኖሩ፣ በተለይ ደግሞ የተማረ ስራ አጥ ቁጥር እየበዛ ነው ያለው ሀገራችን ላይ። ይሄ ደግሞ ከፍተኛ የሆነ ቅድም ለጠቀሷቸው ምክንያቶችም አለመረጋጋትም የራሱ አስተዋጽኦን እንደሚያድርግ ይጠበቃል። ሌላኛ መልካች በውጭ ምንዛሬ ላይ ክምችት ያለ ጉዳይ ነው። ይህም የራሱ አሁን የተፈጠረ ነገር ሳይሆን በፊትም የነበረ አሁንም ደግሞ በስፋት እስከ ፊቱም እየነካ ያለ ችግር ነው። ይሄ ደግሞ ብያያዘው ወደ ውጭ ምልካቸው ምርቶች ነው። ወደ ውጭ ምልካቸው ምርቶች በአይነትም በጥራትም በመጠንም አነስተኛ መሆናቸው፣ ምንም ለውጥ ያላመጡ መሆናቸው፣ በተወሰኑ የግብርና ምርቶች ላይ ተንጠለጠለ መሆኑ የውጭ ምዛና ክምችቱን በታል። ከዚህ ጋር ተያይዞ የውጭ ዕዳ ጫና ነው። በፊት የተለያዩ ፕሮጀክቶች ሀገሪቱ የተበደረቻቸው ዕዳዎች አሉ ከዓለም አቀፍ ፋይናንስ ተቋማት ከልማት አጋሮቻችን የተለያየ ተበድር ናቸዋሉ። እነሱም በወቅቱ ባለመከተላቸው ምክንያት የውጭ እዳውን ጨምረውት ይገኛሉ እና በጥቅሉ እነዚህም እንዲው መሰረታዊ የሆኑ ተቋሚ ስንጋ ብንወስዳቸው አሁን ያለው ሀገር ቻለች ኢኮኖሚ መልካም የሚባል አይደለም። እንግዲህ እነዚህ ችግሮች አሁን የተፈጠሩ አይደለም፣ ሲንከባለሉ የመጡ ሲከማቸው የመጡ ናቸው። አሁን ደግሞ በከፍተኛ ሁኔታ እየተከማቸው ያሉ የኢኮኖሚ ሳንካዎች ናቸው። እንግዲህ ያነሷቸው በርካታ ጉዳዮች ናቸው። ምናልባት በቀጣይ ጥያቄዎች ወይም ውይይቶች ሊነሱ ይችላሉ። የኢኮኖሚ ጉዳዮች ያው ባለሙያዎች እንደምታውቁት በጣም ተያያዥና እርስ በራሳቸው አንዳቸው በአንዳቸው ውስጥ ሊብራሩ የሚችሉ በጣም የተገናኙና የተወሳሰቡ ነገሮች መሆኑን አድማጮች ይገነዘባሉ ብዬ ተስፋ አረጋለሁ። አሁን ወደ ዶክተር ኢዮብ ተስፋዬ ወደ እርስዎ ደግሞ ልምጣና ና እርስዎ የማክሮ ኢኮኖሚስት ባለሙያ ሲሆኑ በዓለም አቀፍ ድርጅትም ውስጥ ይሰራሉ። ኢትዮጵያ መንግስት የፋይናንስ ተቋማትም ውስጥ በቦርድ አባልነት እየተሳተፉ ያገለግሉ እንደነበር አሁንም ያገለግላሉ ይመስለኛል። ብዙ ጊዜ ደግሞ በሚደረጉ የኢኮኖሚ ነክ ስብሰባዎችና መድረኮች ላይ ስለ ማክሮ ፋይናንስ ፖሊሲዎች ለውጥ አስፈላጊነት እያነሱ መንግስትንም ባለሙያችንም ይሞግታሉ። ማክሮ ፋይናንስን በሚመለከት በሀገሪቱ ሊኖር ይገባቸዋል የሚሏቸው ዋና ዋና የፖሊሲ ሀሳቦች፣ ማሻሻያዎች ወይም ለውጦች ምንድን ናቸው? ከነ ምክንያታቸው ሊነግሩን ይችላሉ። ወል ንክ ዩ ማች ደረጀ እኔ ዶክተር ዮብ ተካለኝም ዶክተር ታደላ ያነሱትን ሪኢንፎርስ በማድረግ ነው ወደ ሶሉሽን መሄድ የምፈልገው። ግን የሚሰጠው አስተያየት የግሌል አስተያየት ነው። ቀደም ሲል አጠቃላይ ልማትን ከማስፋፋት ጉጉት የተነሳ የሚሆን ወይም የፖለቲካል ሌጂትመሲን ለማግኘት በሚፈልግ ይሁን ሁለት የግሮውዝ ኤንድ ትራንስፎርሜሽን ፕላን የሚባሉ ፕላኖች ቀደም ሲል በነበረው መንግስት፣ ወጥተው እንደነበር ይታወሳል። በዚህም ምክንያት የሀገሪቱ ጂዲፒ ግሮውዝ አስራ አንድ ፐርሰንት ረጅም ጊዜ የተባለ ሲነገርና እንዲሁም አንዳንድ አለም አቀፍ ተቋማትም ሲያሞካሹት ነበር ሆኖም ግን ሰስተንብል ሆኖ ሊቀጥል አልቻለም መሰረታዊ የሆነውን የሀገሪቱን ፕሮብሌም አልፈታም ሀገሪቱ ውስጥ እንደተነሳው የከፍተኛ ዋጋ ግሽበት የፊዚካል ዴፊሲት የንግድ ሚዛን ጉድለት ዴፊሲት የውጭ ጫና እንዲሁም አንኤምፕሎይመንት እና ሰፊ የሆነ ኢንካም ኢንኢኳሊቲ በከፍተኛ ሁኔታ ይስተዋላል ይሄን ያመጣው እንግዲህ ሚስጋይድድ የነበረው የኢኮኖሚ ልማት በተለይም የፋይናንሲንግ ሞዴሉ ነው። ይህ ሚስጋይድድ የሆነ የፋይናንሲንግ ሞዴል ተተኮረው አገሪቱ የቁጠባ መጠን ዝቅተኛ ስለሆነ በብድር አገር ውስጥ በሚደረግ ብድር የሚገኝ ብድር ነው። ከዚህ በተጨማሪ ሊካሄዱ የነበሩት ፕሮጀክቶች በጥናት ላይ ያልተመሰረቱ አዋጭነት የሌላቸው ፕራዮሪቲ የሌላቸው የፕሮጀክት ማኔጅመንት የፕሮጀክት ካፓሲቲ የሌለበት በአንድ ጊዜ በርካታ ፕሮጀክቶችን የመጀመር የማስፈጸም አቅም ሳይኖር እነዚህ በሙሉ ብክነትን አስከትለዋል፣ ወጪን አስከትለዋል። ኢንኤፊሽንሲ እና ኮራፕሽን እንዲስፋፋ ምክንያት ሆነዋል። ሆኖም ግን እነዚህን ፋይናንስ ለማድረግ የተካሄደበት መንገድ ሲሪየስ የሆነ ዋጋ ግሽበት እና ብር ምንዛሪ እንዲዳከም በከፍተኛ ሁኔታ እንዲዳከም ሆኗል። የብር ምንዛሪ እንደምታውቀው አስራ ዘጠና አንድ ከነበረው አንድ የአሜሪካን ዶላር በሁለት ከዜሮ ሰባት አሁን በአርባ ዎቹ ገደማ ነው የሚገኘው በሁለት ሺህ ፐርሰንት ዲፕሪሺየት አድርገዋል። ስለዚህ እነዚህ መሰረተ ኢኮኖሚ ፈንዳሜንታል ሳይስተካከሉ ጤናማ የሆነ ኢኮኖሚ ሊኖር አይችልም። ስለዚህ ባለፉት ሁለት ዓመታት የነዚህን መሰረታዊ የሆኑ ሲሆኑ የማክሮ ኢኮኖሚ ፕሮብሌምስ አይደንቲፋይ ተደርጓል። በዚህ ላይ ልዩነት ያለን አይመስለኝም። እነዚህም ፕሮብሌሞች ሳይፈቱ ሰስቴይናብል የሆነ እድገት ሊኖር አይችልም። አንኤምፕሎይመንትንም አድሬስ ማድረግ አይቻልም። እየባሰበት ነው ሚያይቶ። ስለዚህ ማክሮ ኢኮኖሚ ፕሮብሌምን አድሬስ የማድረግ ኢምፖርታንስ ነው። እነዚህ የዋጋ ግሽበትን፣ የውጭ ምንዛሪን፣ ንግድ ምግዛንጉለትን በተለየ የበጀት ደፊሲት ይህ በዚህ በኩል የሆምግሮውን ኢኮኖሚክ ሪፎርም ፕሮግራም የተባለው በትክክል አይደንቲፋይ አድርጓል። በዚህ ላይ ልዩነት ያለው ባለሙያ ያለ አይመስለኝም። በሌላ በኩል የሀገሪቱን ፕሮብሌም ቅድም የተነሳው የዋጋ ግሽበት በገንዘብ መጨመር ብቻ አይደለም በምርት ባለመቻልም የተነሳ ነው። በዚህም ረገድ የሆም ግራውንድ ኢኮኖሚክ ሪፎርም ፕሮግራሙ ሰፕላይ ሳይድ ማጠናከር፣ የፕራይቬት ሴክተሩን ማጠናከር እንደ አቅጣጫ፣ እንደ ሀሳብ አስቀምጧል። ይሄ ፐርፌክት ነው አሁን እንዴት ነው ወደ ተግባር የምንቀይራቸው የሚለው ነው። በዚህ ረገድ ያለ ችግር እስካሁን አልተፈታም፣ ፕሮብሌም ሆኖ ቀጥለዋል። እነዚህን ፕሮብሌሞች መንግስት አድረስ ማድረግ እያሰበ ወይም ደግሞ የሆም ግሮን ኢኮኖሚክ ሪፎርም ፕሮግራም ካወጣ በኋላ ግን ይህ የኮቪድ ናይንቲን ተከስተዋል። የኮቪድ ናይንቲን ደግሞ የነበረውን ሲትዌሽን ግዘሰርቤት አድርጓል። የተገመተውን ያህል ባይሆንም ያህል ባይሆንም በኢኮኖሚው ላይ ጫና አሳድሯል። ኦፍኮርስ አግሪካልቸር አልተቋረጠም፣ ቀጥለዋል። ማኒፋክቸሪንግም ቀጥለዋል። ኢንፎርማል ሴክተር እና በከተሞች አካባቢ የተወሰኑ ኢምፓክቶች አሉ። የተፈራውን ያህል ባይሆንም የራሱ ጫና አለው። በመንግስት ላይ ጫና አሳድረዋል። በውጭ ምንዛሬ ላይ ጫና አሳድረዋል። በሰዎች እንቅስቃሴ ላይ ጫና አሳድረዋል። ይሄ እንዳለ ሆኖ ነው ቅድም እንደተጠቀሰውም በሀገሪቱ ያለ ታመደፍረስም የራሱ ተዋጽኦ አድርጓል እና እነዚህን ፕሮብለሞች እንዴት ነው የሚፈቱት? የማክሮ ኢኮኖሚ ፕሮብለሙ በጣም ሲሪየስ ነው። ይሄን እንዴት አድሬስ ማድረግ ይቻላል? የሆም ግሮን ኢኮኖሚክ ሪፎርም ፕሮግራም ይዞ የመጣው መልስ አለ፣ ያንን ኢምፕሊመንት የማድረግ ነው። ቢያንስ ቢያንስ ኢንፍሌሽን ላይ ርብርብ ያስፈልጋል። ባለፉት ሁለት ዓመታት ኢንፍሌሽንን ወደ ሲንግል ዲጂት እናወርዳለን የሚል ነው። ይሄ አልተሳካም። ውጭ ምንዛሬ ጥረቱ አለ። ይሄም በተወሰነ መልኩ በመጀመሪያ አካባቢ በተገኙ ድጋፎች ተሞክሯል፣ ግን ቀጣይነት የለውም። ስለዚህ የኮቪድ ጫናን፣ የጸጥታ ሁኔታን እንዴት ነው አድረስ የምናደርገው የሚለውን ነገር ማየት ይጠይቃል። ደረጀ ደስታንና እንግዶቹን እናመሰግናለን። አድማጮች፣ ውይይቱ አልተቋጨም። ክፍል ሁለት ቅዳሜ ምሽት ይቀርባል። ወደ ተከታዩ ዘገባ እንለፍ። በደቡብ ክልል በድምቀት የሚከበረው የመስቀል በዓል ለኮሮና ቫይረስ ስርጭት ማሻቀብ ምክንያትና ስጋት መሆኑን የክልሉ ጤና ቢሮ አስታወቀ። የመስቀል በዓል በደቡብ ክልል ሃይማኖታዊና ባህላዊ እሴቶች ያለው ትልቅ ክብረ በዓል ቢሆንም በክልሉ በከፍተኛ ሁኔታ እየጨመረ ካለው የኮሮና ቫይረስ ወረርሽኝ ራስን መከላከል እንዲቻል ሕዝቡ በዓሉን ባለበት እንዲያከብር የክልሉ ባህልና ቱሪዝም ቢሮ አስጠንቅቋል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በዓሉን ምክንያት በማድረግ ወደ ክልሉ የሚደረግ ጉዞ እንዲገታም አሳስቧል። በአገር አቀፍ ደረጃም የኮቪድ-19 ወረርሽኝን ለመከላከል ሲባል የዘንድሮ የመስቀል ደመራ በዓል የተወሰኑ ምዕመናን በተገኙበት እንደሚከበር የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አስታውቃለች። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባውን ያስደምጠናል። የመስቀል በዓል በደቡብ ክልል በድምቀት ከሚከበሩ ሃይማኖታዊና ባህላዊ ይዘት ካላቸው በዓላት አንዱ ሲሆን በጉራጌ፣ በጋሞ፣ በሀድያ፣ በውላይታ፣ በካፋና በሌሎችም የክልሉ አካባቢዎች በስፋት ይከበራል። የክልሉ ሕዝብ የዘንድሮ የመስቀል በዓል እንደ ወትረው ተሰባስበው የሚያከብሩበት ምቹ ሁኔታ ባይኖርም ቅሉ በዓሉ በአንዳንድ አካባቢዎች ከወዲሁ መከበር ተጀምሯል። ይኸው በክልሉ በድምቀት የሚከበረው የመስቀል በዓል ለኮሮና ቫይረስ ስርጭት ማሻቀብ ምክንያትና ስጋት መሆኑን ነው የክልሉ ጤና ቢሮ የህዝብ ግንኙነትና የጤና ኮሚኒኬሽን ዲሬክተር አቶ ቀደረላ ሀሜድ ተናገሩት። ትክክለኛ ስጋት ነው፣ ነገር ግን አቅደም ስጋቱን ለመቅረፍ ከተለያዩ ሚኒስተር የተለያዩ መድረኮች በወጠር እየተነጋገርን ነው ያለንበት ሁኔታ አለ። ስለዚህ ከዚህ ጋር ይዞ የሃይማኖት አባቶች አሉ፣ የህብረተሰብ ክፍሎች አሉ፣ ሌሎች እንደዚሁ ከስራው ጋር ተዛማች የሚካሄላቸው ህብረተሰቡን ሊያስጠነቅቁ ሊያስተምሩ የሚችሉ የሚዲያ አካላት አሉ። እነዚህን አካላት በሙሉ ከቫይረሱ ስርጭት አደገኛነት ጋር ራሳቸው ማስተዋጽኦ ሊያበረክቱ በሚችሉባቸው ህባቦች ያለበት ሁኔታ ማኔጅ ለማድረግ ሰራን ያለንበት ሁኔታ ነው ያለው። የመስቀል በዓል አብዛኛው በክልሉ የሚገኙ ብሔር ብሔረሰቦች አመቱን ሙሉ የሚዘጋጁበትና የእርድ በዓል በመሆኑ ቁጥራቸው የበዙ ሰዎችን የሚያቀራርብና የሚያነካካ በመሆኑ ከፍተኛ ጥንቃቄ የሚያስፈልገው ሁነት እንደሆነም ተገልጧል። በክልሉ በርካታ ሰዎች በኮሮና ቫይረስ መያዛቸውን ገልጠው ፍጥነት የተራጨ መሆኑን ከግምት በማስገባት በአሉን ጥንቃቄ በተሞላ መንገድ እንዲያከብርም ጥሪ አቅርበዋል። በአሉን ወደዚህ በሚሄድበትም ሁኔታ ገድበን ቫይረሱን እየተከላከል ባሉን ማክበር እንዳለብን በህብረሰቡ የምናስቀመዘብበት መድረክ ዘጋጅተናል። የደቡብ ክልል የባህልና ቱሪዝም ቢሮ ኃላፊ ልዩ አማካሪና ባለሙያ አቶ ታደለ ወልደ ሚካኤል በደቡብ ክልል የመስቀል በዓል ባህላዊና ሃይማኖታዊ ሴቶች እንዳሉት ተናግረው ለኮሮና ቫይረስ ስርጭት መጨመር ምክንያት ሊሆን እንደሚችል ተናግሯል። ደቡብ ክልል መስቀል በዓል በጣም ብዙ ሰዎች ከተለያዩ አካባቢዎች የሚመጡበት ነው። ብዙ አካባቢዎች ቀጥታ ከዚህ ከመስቀል ቀን ተብሎ በሚከበረው ቀን ጋር በተቀራራቢነት የዘመን መለወጫቸው አድርጎ ያከብሩታል፣ የተለያዩ አካባቢዎች ላይ። ከዛ ባሻገር ማህበራዊ እሴትም አለው። ይህ መስቀል በዓል ወይም የዘመን መለወጫ ተብሎ አንድ ላይ ተያይዘው የሚከበሩ ቀናት ቤተሰብ በጋራ የሚያከብርበት የተለያዩ ማህበራዊ ክንዋኔዎች ዳርን ጨምሮ መተጫጨትን ጀምሮ የሚከናወንበት ነው። በዚህ መነሻ ከቤተሰብ ጋር ለማክበር በየዓመቱ የማህበራዊና ባህላዊ ክንባሌዎች የሚፈጽምበት እንደመሆኑ እዚህ ጋር ተያይዞ አብሮ የማሳለፍ አብሮ ብዙ የመነካካት ሁኔታዎች ይኖራሉ። ይህ ደግሞ ለቫይረሱ ስርጭት መነሻ ከመሆኑ ጋር ተይዞ ቫይረሱ ሊያስፋፋው ይችላል የሚል አጠቃላይ ስጋት አለ። ስጋቱን ከግምት በማስገባት ለመከላከል የሚያስችሉ የተለያዩ ጥረቶች መደረግ አለባቸው ብሏል። የስጋቱን ደረጃ ከፍተኛ የሚያደርገውም የኮሮና ቫይረስን ስርጭት ለመክታት ሲባል ለአምስት ወራት ተጥሎ የነበረው የአስቸኳይ ጊዜ አዋጅ ከሁለት ሳምንታት በፊት መነሳቱን ተከትሎ የተፈጠሩ መዘናጋቶች ናቸውም ተብሏል። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በክልሉ በድምቀት የሚከበረው የመስቀል በዓልን ተከትሎ የሚደረግ የሕዝብ መሰባሰብ ለኮሮና ቫይረስ ስርጭት ምክንያት እንዳይሆን ወደ ቤተሰብ የሚደረግ ጉዞ እንዲቀርና የክልሉ ተወላጆች የዘንድሮውን በዓል ባሉበት ሆነው እንዲያከብሩ አሳስቧል። በሌላ በኩል ደግሞ በአገር አቀፍ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የፓትርያርኩ ልዩ ጽህፈት ቤትና የውጭ ጉዳይ የበላይ ኃላፊ ብፁህ ዶክተር አቡነ ረጋዊ መስቀል ቤተ ክርስቲያኒቷ ከምታከብራቸው የአደባባይ ሃይማኖታዊ ክብረ በዓላት መካከል አንዱ መሆኑና የመስቀል ደመራ በየአመቱ በደማቅ ሃይማኖታዊ ስነ ስርአት ብዙ ሕዝብ ተገኝቶ የሚያከብረው እንደነበር አስታውሶ የዘንድሮ የደመራ በዓል ግን ስርአቱ እንደጠበቀ ሆኖ የኮቪድ-19 ወረርሽኝን መከላከል በሚያስችል መልኩ አነስተኛ ምእመናን በተገኙበት እንደሚከበር ገልጠዋል። በመሆኑም በአጠቃላይ እስከ አምስት ሺህ የሚደርሱ ተሳታፊዎች በመስቀል አደባባይ ይገኛሉ ተብሎ እንደሚጠበቅም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ አዋሳም ዮናታን ዘብዲዎስን እናመሰግናለን። አድማጮች ዝግጅታችንን ከማጠናቀቃችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። እንደ ኤሮፓ አቆጣጠር መስከረም 11 2020 ዩናይትድ ስቴትስ፣ ካምቦዲያ፣ ላኦስ፣ ማይናማር፣ ታይላንድ፣ ቪየትናም እና የኤዥያ የውጭ ጉዳይ ሚኒስትሮች የሜኮንግ ስምምነት የተሰኘውን ትብብር ጀምረዋል ይላል የዕለቱ ርዕስ አንቀጽ። ሀተታውን ሲጀምር ይህ አዲሱ ትብብር የሜኮንግ ተፋሰስ አካባቢ አገራት ለዩናይትድ ስቴትስ ያላቸውን አስፈላጊነት የሚያመላክት ሲሆን እንደ ኤሮፓ አቆጣጠር በ2009 በታችኞቹ የሜኮንግ የተፋሰስ አገራት የጀመረው ትብብር እያደገ ይሄዳል ብሏል። ርዕስ አንቀጹ በመቀጠልም ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ለታችኞቹ የሜኮንግ አገራት ተነሳሽነት እየሰራን ነው ያለውን ጥሩ ስራና ባለፉት 11 ዓመት ለቀጠናው ያወጣነውን የ3.5 ቢሊዮን ዶላር እርዳታና ድጋፍ አጠናክረን እንቀጥልበታለን ማለታቸውን ርዕስ አንቀጹ አስታውቋል። በሜኮንግ እና ዩናይትድ ስቴትስ ትብብር ምስረታ ስብሰባ ላይ ዩናይትድ ስቴትስ ለሜኮንግ አካባቢ አገራት ከ150 ሚሊዮን ዶላር በላይ እርዳታ የለገ ለቀሰች መሆኗን ማስታወቋን የርዕስ አንቀጹ ጽሑፍ አመልክቷል። ከጠቀሰው ገንዘብ ውስጥ 52 ሚሊዮን ዶላር የሚሆነው የኮቪድ-19 ወረርሽኝ ማገገሚያ እንደሚውል፣ 55 ሚሊዮን ዶላር ደግሞ ድንበር ተሻጋሪ ወንጀለኞችን ለመከላከል፣ 33 ሚሊዮን ዶላር የሚሆነው ዘላቂና አስተማማኝ የኃይል አቅርቦት ገበያን ለማቋቋም እንዲሁም 2 ሚሊዮን ዶላር የሚሆነው ደግሞ ሕገወጥ የሰዎች ዝውውርን ለመዋጋት የሚውል መሆኑን ርዕስ አንቀጹ በዝርዝር አስረድቷል። የሜኮንግ እና የዩናይትድ ስቴትስ ትብብር የራስ ገዝ እና የኢኮኖሚ ነፃነትን የመልካም አስተዳደርን አገራትን ዘላቂ እድገትና ትብብርን ለማስፈን መወሰኑን ርዕስ አንቀጹ አስታውቋል። የውጭ ጉዳይ ሚኒስትር ማይክ ፓምፔዮ በዩናይትድ ስቴትስ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን አማካኝነት የኤዥያ አገሮችን የኢኮኖሚ እድገት ለመደገፍ ከአንድ ቢሊዮን ዶላር በላይ አውጥተናል፣ በመጪዎቹም አመታት ተጨማሪ ቢሊዮኖችን ኢንቨስት ለማድረግ እቅዳለን ብለው መናገራቸው በርዕስ አንቀጹ ጽሁፍ ተገልጿል። ይሁን እንጂ አሁን የገጠሙ ፈተናዎችን መጋፈጥ ይገባል። ይህም ከቻይና ኮሚኒስት ፓርቲ የሚመነጨው የሜኮንግ ተፈጥሯዊ አካባቢዎችና የኢኮኖሚ ነጻነት ላይ የፈጠረውን ስጋትና እየጨመረ የመጣውን አደጋ መመከትን ይጨምራል በማለት የውጭ ጉዳይ ሚኒስትሩ ማስጠንቀቃቸውን የርዕስ አንቀጹ ጽሁፍ አስታውቋል። የቻይና ኮሚኒስት ፓርቲ ወደ ተፋሰሱ አገራት የሚወርደውን ውሃ በማገድ በተናጥል የወሰደው እርምጃ ታሪካዊውን ድርቅ እንዲባባስ አድርጓል ያለው ርዕሰ አንቀጽ ዩናይትድ ስቴትስ ከተፋሰሱ አገራት ጎን በመቆም የሜኮንግ ውሃ ኮሚሽን ያለውን የመረጃ ቋት በግልጽ እንዲያጋራ ትጠይቃለች ብሏል። የውጭ ጉዳይ ሚኒስትሩ ማይክ ፓምፔዮ የቻይና ኮሚኒስት ፓርቲ ስለ ውሃው ያለውን ዝርዝር መረጃ ለማጋራት ቃል እንዲገባና ተጠያቂ እንዲሆን የሜኮንግ ተፋሰስ አገራት ግፊት እንዲያደርጉ እናበረታታለን በማለት መናገራቸውንም ርዕስ አንቀጹ ይጠቅሳል። አያይዞም ፓምፔዮ ያ የመረጃ ቋት ለህዝብ መገለጽ አለበት። በየዓመቱም መለቀቅ ይኖርበታል። በሜኮንግ ወንዝ ኮሚሽን አማካይነት ለሁሉም መሰራጨት አለበት። ኮሚሽኑ የሜኮንግ አካባቢ አገራትን የሚያገለግል እንጂ ቤጂንግን ብቻ መሆን የለበትም በማለት ተናግረዋል ሲል ርዕስ አንቀጹ ጠቅሷቸዋል። ርዕስ አንቀጹ በመቀጠል ከመሰረተ ልማት ጋር እየተገናኘውን ዕዳና የቤጂንግ መንግስት ይዞታ የሆኑት ለምሳሌ እንደ ቻይና ኮሚኒኬሽንስ ኮንስትራክሽን ድርጅት የመሳሰሉት መዝባሪና ስውር የኮንስትራክሽን ድርጅቶች ውስጥ ያሉት የመንግስት ወኪሎች ድርጊት ዩናይትድ ስቴትስን ያሳስባታል ብሏል። ድርስ አንቀጹ አክሎ ሌላው አሳሳቢ ነገር በአካባቢው የተስፋፉ ያሉት ሕገወጥ የሰዎች ዝውውር፣ አደንዛዥ ዕጽ፣ የሰደድ እሳት ሲሆኑ ብዙዎቹም ከቻይና ኮሚኒስት ፓርቲ የኢኮኖሚ ዞኖች ጋር ግንኙነት ካላቸው ድርጅቶችና ኩባንያዎች የሚመነጩ ናቸው ሲል አስታውቋል። በመጨረሻም በሜኮንግ እና ዩናይትድ ስቴትስ ትብብር አማካይነት አሜሪካ አብረዋት የተባበሯትን አገሮች ጥቅም በማስጠበቅ የሰላም ዋስትናን ለማረጋገጥና የበለጸገውን የሜኮንግ አካባቢን ለመጠበቅ ዝግጁ ናት በማለት ርዕሰ አንቀጹ ጽሑፉን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።